The of America. <slaps> yeah, yeah, America dims radio. Abiano. የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀምረ። ጥሩ ሸሪክ፣ እኩል ሸሪክ፣ የረጅም ጊዜ ሸሪክ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። ወዲህ ወደ ዋሽንግተን ከጋበዟቸው የአፍሪካ መሪዎች ጋር በያዙት ጉባኤ ከተናገሩት የተወሰደ ነው። በመጽሄቱ የትንታኔ ክፍለ ጊዜ ይቀርባል። በወቅቱ አነጋጋሪ የኢቦላ በሽታ ምንነትና ሌሎች አስፈላጊ መረጃዎች ዙሪያ የተሰናዳ ልዩ ዝግጅትም ይዘናል። ጤና ስጥልን፣ እንደምናመሻችሁ። ክብራትና ክብረን አድማጮች የዛሬ ረቡዕ ሐምሌ ሰላሳ 2006 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮአችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ደሳሌ መኮንን ፕሮግራሙን ይመራልናል። አሁን ለቀዳሚው የሰዓቱ ዜና አዲሱ አበበ እንደምን አምሽታችኋል። የናይጄሪያ ባለሥልጣናት ሌጎስ ውስጥ በኢቦላ በሽታ የተያዙ አምስት አዳዲስ ህሙማንን፣ በበሽታው የሞተ ደግሞ ሌላ አንድ ሰው ማግኘታቸውን አስታወቁ። የጤና ጥበቃ ሚኒስቴሩ እንዳስታወቁት በህመሙ የሞተውን ላይቤሪያዊ አሜሪካዊውን ፓትሪክ ሶውየርን ታስታምም የነበረችው ነርስም በዚሁ በሽታ ሞታለች። እናም ስጋቱን ገልጠው ጥንቃቄውንም አመልክተዋል። ከሌጎስ ውጪ ይላሉ ሚኒስትሩ፣ ለመጪው ሁኔታ ጥንቃቄ ለማድረግ ይቻል ዘንድ በሌሎች መንግስታዊ ክልሎችም ሰዎች ተለይተው የሚቀመጡባቸው ክፍሎች ማዘጋጀት ይኖርብናል ብለዋል። በነዚህ አዲስ ግኝቶች ምክንያት በህዝብ ብዛት በምትታወቀው አፍሪካዊት ሀገር ናይጄሪያ በሽታው እንዳይዛመት ከፍተኛ ስጋት ተፈጥሯል። እስካሁን በሶስት ማለትም በሴራሊዮን በጊኒ እና በላይቤሪያ ወደ ዘጠኝ መቶ ሰዎች በኢቦላ በሽታ ሞተዋል። በዚህ ሳምንት የዓለም ባንክ በህመሙ ክፉኛ ለተመቱት ለሶስቱ የምዕራብ አፍሪካ አገሮች እስከ 200 ሚሊዮን ዶላርስ መርዳቱ ታውቋል። ይህ በእንዲህ እንዳለ ላይቤሪያ ውስጥ በኢቦላ የተያዙትና ወዲህ ወደ ዩናይትድ ስቴትስ መጥተው አትላንታ ከተማ በሚገኘው ኤመሪ ሆስፒታል እየታከሙ ያሉት አሜሪካዊት የእርዳታ ሰራተኛ እየተሻላቸው መሆኑ ተገልጧል። ዋሽንግተን ዲሲ ውስጥ ከአፍሪካ ከመጡ መሪዎች ጋር እየተካሄደ ባለው የዛሬ ረቡዕ ሶስተኛ ቀን የዩኤስ አፍሪካ ጉባኤ ላይ ፕሬዚዳንት ባራክ ኦባማ ሶስት ህዝባዊ ስብሰባዎችን እንደሚመሩ ተገለጠ። በዚሁ መሠረት ሚስተር ኦባማ በኢኮኖሚ እድገት፣ በሰላምና መረጋጋት እንዲሁም በአፍሪካ የመልካም አስተዳደር ዙሪያ በተዘጋጀው ስብሰባ ላይ ንግግር ያደርጋሉ ተብሏል። ይህን የዛሬውን ድንገተኛና ያልተጠበቀ ስብሰባ ወደ 50 የሚሆኑ የአፍሪካ ሀገሮች መሪዎችና መንግስታት ይካፈሉበታልም ተብሏል። በዩኤስ አፍሪካ የመሪዎች ጉባኤ ዙሪያ በመደበኛው የሶስት ሰዓት ፕሮግራማችን አሁንም ከዚህ ዜና በኋላ ዘገባ ይኖረናል። በጋዛ ሰርጥ ለሰባ ሁለት ሰዓታት የተደረገው የተኩስ አቁም ስምምነት እንደተጠበቀ ዛሬ ረቡዕ ሁለተኛ ቀኑን ይዟል። የእስራኤልና የሐማስ ልዑካንም በዚሁ ወቅት ለካይሮ የሰላም ድርድር እየተዘጋጁ መሆናቸው ተሰምቷል። ለወር ያህል ተካሂዶ ወደ 1800 ሰዎች ለሞቱበት ለዚህ ውዝግብ ይሄኛው ስምምነት ለረጅም ጊዜ የጸና የተኩስ አቁም ውል መሆኑም ታውቋል። ግብፅ ከምትሸመግለው ከካይሮው ድርድር አስቀድሞ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ለቢቢሲ ዜና አውታር በተናገሩት ቃል ሁለቱም ማለት እስራኤልም ሆነች ሐማስ ወደ እርቅ መምጣት አለባቸው ብለዋል። ጋዛ ሰርጥ ለሚገኙ ፍልስጤማውያን ሰፊ ነፃነት እንዲሰጥ ዩናይትድ ስቴትስ ታምናለች ያሉት ኬሪ፣ ይህ ግን አሉ፣ ወደ እስራኤል ሮኬት ያለመተኮስን የመሰለ ኃላፊነትንም ይጨምራል። አንድ የአፍጋኒስታን ወታደራዊ መኮንን ሌሊቱን ሰባት የሥራ ባልደረቦቹን መግደሉ ተገለጠ። በዚያች አገር በ24 ሰዓታት ውስጥ ይህ ሦስተኛው ግድያ መሆኑ ነው። ገዳዩ ሩዝጋን ክፍለ ሀገር ዋና ከተማ በሆነችው ታሪንኮት ውስጥ በሚገኘው የፍተሻ ጣቢያ ጥቃቱን ካደረሰ በኋላ ማምለጡም ታውቋል። ከዚህ ጥቃት ቀደም ሲል በአንድ ወታደራዊ ማሰልጠኛ ውስጥ የዩናይትድ ስቴትሱ ጄኔራል መገደላቸውና በዚያው ጥቃት ሌሎች 15 መቁሰላቸው አይዘነጋም። በ13 ዓመቱ የአፍጋኒስታን ውዝግብ ከፍተኛ የዩናይትድ ስቴትስ የጦር መኮንን ሲገደል ጀኔራሉ፣ ማለት ሜጀር ጀኔራል ሃሮልድ ግሪን የመጀመሪያው መሆናቸውም ታውቋል። አዲሱ አበበ ለዜናው አመሰግናለሁ። ከሚስ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታች ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች አሁን ወደ ቀዳሚው ዘገባ እኛ ከአፍሪካ የተፈጥሮና የከርሰ ምድር ሀብቷን ብቻ ፈልገን ሳይሆን በቅድሚያ የምናየውና የምንተማመንበትም የሰው ሀብቷ ነው ሲሉ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በአፍሪካ ላይ ያላቸውን የወደፊት ተስፋና እምቅ አቅም አድንቀው ተናግረዋል። የአስተዳደራቸው ፍላጎት በአፍሪካና በአሜሪካ መካከል ያለውን እንቅስቃሴና መተጋገዝ አሁን ባለው ሁኔታ እንዲቀጥል ማድረግ ብቻ ሳይሆን ከፍ ወዳለ ደረጃ እንዲሸጋገር መስራት መሆኑን ገልጠዋል። በመላው አፍሪካ ለሚንቀሳቀሱ የግልና የመንግስት አጋርነት ስራዎች ለማገዝ የተገኘው ገንዘብ ዋሽንግተን ዲሲ ላይ እየተካሄደ ላለው የአሜሪካ አፍሪካ የመሪዎች ጉባኤ ትናንት እርሳቸው ንግግር ያደርጉ እስከነበረበት ጊዜ ድረስ 33 ቢሊዮን ዶላር መድረሱን አስታውቀዋል። የዋሽንግተኑን የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ በመከታተል ላይ ያለው ሰለሞን አባተ ተከታዩን አጠናቅሯል። ዛሬ ስምምነት በዝቶ በማይታይባት ዋሽንግተን አሉ ፕሬዚደንት ኦባማ ደህንነቷና ጸጥታዋ የተጠበቀ የበለጸገች ራሷን የቻለች አፍሪካ ግን የሁለቱም ገዢ ፓርቲዎች ድጋፍ ያላት የአሜሪካ ጥቅምና ትኩረት አምባ ነች ፕሬዚደንት ኦባማ ለዚህ የመጀመሪያው ግዙፍ የአሜሪካና የአፍሪካ መሪዎች ጉባኤ የቢዝነስ መድረክ ትናንት ባደረጉት ንግግር ነው ይህንን ያሉት። እስካሁን ማንኛውም የአሜሪካ ፕሬዚደንት ከአፍሪካ መሪዎች ጋር ካደረጋቸው ስብሰባዎች ሁሉ እጅግ የገዘፈውና በክብደቱ መሰል የሌለው ጉባኤ ነው ዋሽንግተን ዲሲ ላይ እየተካሄደ ያለው ፕሬዚደንቱም ይህንኑ አመልክተዋል። ይህ የአፍሪቃ አሜሪካ መሪዎች ጉባኤ ፕሬዚደንት ኦባማ ባለፈው የአውሮፓ ዓመት በአፍሪቃ ያደረጉትን ጉዞ ተከትሎ የመጣና ወደ ከፍተኛ ደረጃም ያሸጋገረው ነው። በቢዝነስ ፎረሙ መዝጊያ ላይ ፕሬዝደንቱ ሲናገሩ ምንም እንኳ አፍሪካ ዛሬም በሽታን፣ ድህነትን፣ ሁከትንና ረሃብን ከመሳሰሉ የበረቱ ፈተናዎች ጋር እየተናነቀች ቢሆንም አዲስ አፍሪካ እየተወለደች መሆኑን የሚያሳዩ ብዙ ምልክቶች ግን እያስተዋልን ነው ብለዋል። በዓለም ውስጥ እጅግ ፈጣን በሆነ ሁኔታ እያደጉ ያሉ አገሮች አሉባት። ባለመካከለኛ ገቢ የኅብረተሰብ ክፍል ቁጥር እየጨመረ ነው። የፋብሪካ ምርትና የችርቻሮው ንግድን የመሳሰሉት ዘርፎች እየሰፉ ነው። በርከት ያሉ መንግሥታት የፖሊሲ ማሻሻዎችን እያደረጉ የውጭ ኢንቨስትመንትን እየሳቡ ነው። በወደፊት ራዕይ ተስፋና ፍላጎት ከታመቁ ወጣቶቿ ጋር እጅግ ወጣት የሆነችና ፈጥናም በማደግ ላይ ያለች አህጉር ነች አፍሪካ። የተፋጠነ እድገት እያስመዘገበች ባለችበት በዚህ ጊዜ አሉ ፕሬዚደንት ኦባማ። አክለው አሜሪካ የአፍሪካ የበጎ ዜናዋና የስኬቶቿ ሸሪክም ለመሆን ቆርጣለች። ጥሩ ሸሪክ፣ እኩል ሸሪክ፣ የረጅም ጊዜ ሸሪክ We don't look to Africa simply for its natural resources. We recognize Africa for its greatest resource, which is its people and its talents and their potential. African yemin fellegat la tafatro habto chwa bichaydellem. African yemin fellegat yemin awqat betallaqo habtoa behzwa betetatoachewna ለእኛ ብልጽግና ብቻ ስንል እንዲያው ማዕድናቷን ከከርሰ ምድሯ መበዝበዝ ብቻ አይደለም ፍላጎታችን የአፍሪካን መጻኢ ዘመን እድገት ለማፋጠን ለሁሉም ሕዝቦቻችን ስራና እድሎችን መፍጠር የሚችሉ ሐቀኛ ወዳጅነትንና አጋርነትን መገንባት ነው የምንፈልገው። ወደ አፍሪቃ የሚላከው የአሜሪካ ወጪ ንግድ እስከ ዛሬ ታይቶ በማይታወቅ መጠን ማደጉና የሚገኝበትም ደረጃ እጅግ ከፍተኛ መሆን እንደሚያኮራቸው የገለጹት ፕሬዚደንት ኦባማ እነዚህ የንግድ ልውውጦች ሩብ ሚሊዮን የአሜሪካ ደረጃ ያላቸው ጥሩ የሚባሉ ስራዎችን አፍሪካም አሜሪካም ውስጥ ማስገኘታቸውን አመልክተዋል። አሜሪካውያኑ ከአፍሪቃ ጋር ባላቸው ንግድ ዋነኞቹ የኢነርጂ ግንኙነት ያላቸው ደቡብ አፍሪካ፣ ናይጄሪያ እና አንጎላ ናቸው። አፍሪካውያን ብዙ የአሜሪካ ምርቶችን እንዲገዙ እንደሚፈልጉ አሜሪካውያንም ብዙ የአፍሪካ ምርቶችን እንዲገዙ እንደሚፈልጉ ተናግረዋል ፕሬዚደንት ኦባማ። I know you do too, and that's what you're doing here today. አሜሪካ ካላት ዓለም አቀፍ ንግድ የአፍሪቃ ድርሻ አንድ ከመቶ ብቻ መሆኑንና ይህም ከአንድ ብራዚል ጋር የሚናገዱትን ብቻ የሚያክል መሆኑን የጠቆሙት ፕሬዚደንት ኦባማ በመንግሥትም በግሉም ዘርፍ የተፈጠሩ አዳዲስ የሽርክናና የአጋርነት ስራዎችና ትልሞችንም ዘርዝረዋል ብላክስቶንን የመሰለ የኢነርጂ ኩባንያ ኮካኮላ ለማህበረሰቦች ንጹሕን ውሃ በማዳረስ ጂኢ በመሰረተ ልማት ግንባታ ማሪዮት ተጨማሪ ሆቴሎችን በማስፋፋት ሌሎችም ኩባንያዎች ከአፍሪካ ጋር አዲስ አጋር ነት እንደሚመሰረቱ ፕሬዝደንት ኦባማ ተናግረዋል። የአሜሪካ ኩባንያዎች ብዙዎቹ የእኛን የንግድ ድጋፍ እያገኙ በንጹሕ ኢነርጂ፣ በአቪዬሽን፣ በባንክ አገልግሎት፣ በግንባታ ዘርፎች አዳዲስ ውሎችን እየፈረሙ ነው። እነዚህ ስምምነቶች በመላ አፍሪካ ልማትን የሚያፋጥኑ በአሜሪካ የተሠራ የሚል ምልክት ያለባቸውን የአሜሪካ ምርቶች በአፍሪካ ገበያዎች ላይ ለማውጣት የሚያስችሉ የ14 ቢሊዮን ዶላርስ ውሎች ናቸው። የአፍሪቃ የእድገትና የዕድሎች ተጠቃሚነት ህግ አጎዋ እንዲቀጥል ፕሬዚደንቱ ለተወካዮች ምክር ቤቱ ጥሪ አቅርበዋል። የአሜሪካን ምርቶች በአፍሪቃ ገበያዎች ላይ ለማስተዋወቅ የሚያስችል የ7 ቢሊዮን ዶላር አዲስ ዘመቻ ድጋፍ ይፋ አድርገዋል። ቀደም ሲል በኤሌክትሪክ ኃይል አፍሪቃን ለማዳረስ ታስቦ የነበረው እቅድ በሶስት እጥፍ እንዲያድግ መደረጉን ፕሬዚደንቱ ጠቁመው የኤሌክትሪክ ኃይል ተጠቃሚው ሰውና ቤተሰብ ቁጥር ቀደም ሲል ከታሰበው 20 ሚሊዮን ወደ 60 ሚሊዮን እንዲያድግ አጠቃላይ ድጋፉ ወደ 26 ቢሊዮን ዶላር ማሻቀቡን አስታውቀዋል። በአፍሪካውያን እርስ በራሳቸው መካከል ያለው ንግድ እንዲሰፋ አሜሪካ ድጋፍ እንደምትሰጥ፣ የመጪውን ትውልድ መሪዎች ለማጠናከርና ለማበረታታት በጀመረችው ጥረት እንደምትቀጥል ፕሬዚደንቱ ተናግረዋል። ሴቶችንና አነስተኛውን ንግድ በማበረታታት አፍሪካ ከአሜሪካ ጋር ያላት የቢዝነስ ግንኙነት እንዲጠናከር ከኮንግረሱ ጋር እንደሚሰሩም ቃል ገብተዋል። በመንግስትና በግሉ ዘርፍ አጋርነትና ሽርክና ውስጥ ነዋይ ለማፍሰስ ትና ትናንት ይፋ የተደረጉት ዕቅዶች አጠቃላይ ድምር 33 ቢሊዮን የአሜሪካ ዶላር ደርሷል። በዚሁ የትናንትናው የቢዝነስ ፎረም ላይ የተናገሩት የታንዛኒያ፣ የሩዋንዳ፣ የደቡብ አፍሪካ፣ የሴኔጎልና የቱኒዚያ መሪዎች አሜሪካ በመንግሥት ደረጃ ለመጀመሪያ ጊዜ ነዋይ አፍሳሾች እምነት እንዲጥሉባት እንዲህ ገፍታና በአደባባይ መናገሯ ያስደሰታቸውና የሚያበረታም መሆኑን ገልጸዋል። ከዩኤስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ዋሽንግተን። ህገ መንግስቱንና ህገ መንግስታዊ ስርአቱን በኃይል ለመናድ የአመጽ ቅስቀሳና የሀሰት ወሬዎችን በመንዛት የሚታወቁ ናቸው ያላቸውን መጽሄቶችና አንድ ጋዜጣ ያሳትማሉ የተባሉ ተከሳሾችን አቃቢ ህግ ክስ እንደመሰረተባቸው የፍትህ ሚኒስቴር መግለጫ ይፋ አድርጓል። ክሱ የአገሪቱን ህግ የተከተለ ስለመሆኑ ወይም ስላለመሆኑ ከወዲሁ መናገር እንደማይቻል የህግ ባለሙያዎች ይናገራሉ። መለስካቸው አመሃ። ዝርዝሩን ይዟል። በኢትዮጵያ ቴሌቪዥንና በሌሎችም የመንግስት ሬዲዮ ጣቢያዎች የተላለፈው ይህ የፍትህ ሚኒስቴር መግለጫ እንዳመለከተው የሀገሪቱን ህጎች በማክበር የመገናኛ ብዙሃን ስራን የሚያከናውኑ ድርጅቶችና ባለሙያዎች አሉ። ይሁንና በዚህ ተጻራሪ ቆመዋል ያሏቸው ድርጅቶችና የመገናኛ ብዙሀን ባለሙያዎች ደግሞ የሀገሪቱን ህገ መንግስትና ሌሎችንም ህግጋት በማናለብኝነት እየጣሱ እንደሚገኙ ይከሳል። በህገ መንግስቱ የተበጁትን ገደቦች በማናለብኝነት በመጣስ ስራዬ ብለው ብሔራዊ ደህንነትን አደጋ ላይ በሚጥል መልክ አመፅና ሁከትን የሚቀሰቅሱ አክራሪነትንና ሽብርተኝነትን የሚያወደሱ የሚያበረታቱ በህዝቡ መካከል የዘርና የሃይማኖት ጥላቻን የሚቀሰቅሱ የህዝብ መሪዎችንና የተቋማትን መልካም ስምና ዝና በሀሰት የሚያጠፉና የሚወነጅሉ አንዳንድ ህትመቶች መኖራቸው ይታወቃል ብሏል። እንደ ፍትህ ሚኒስቴር መግለጫ አባባል ከሆነ እነዚህን ሆን ብለው ህግ የሚጥሱትን ድርጅቶችና የብዙሀን መገናኛ ባለሙያዎችን በህግ ለማረም አልተጣደፈም። እንዲያውም የግሉ የህትመት ውጤቶች ገንቢ ሚናቸውን በኃላፊነት ስሜት እንዲወጡ ለማስቻል ከባለ ድርሻ አካላቱ ጋር ተከታታይ ውይይት እንዳካሄደ ያስታውሳል። አንዳንድ በዘርፉ የተሰማሩ ድርጅቶችና ባለሙያዎች ግን በህገ ወጥነታቸው እንደገፉበትም ይናገራል። አንዳንድ በዘርፉ የተሰማሩ የመገናኛ ብዙሀን ባለሙያዎችና ድርጅቶች ሁኔታውን ከማሻሻል ይልቅ በየጊዜው ህገ መንግስቱንና ህገ መንግስታዊ ስርአቱን በኃይል ለመናድ የአመፅ ቅስቀሳና የሀሰት ወሬዎችን በመንዛት ህገ መንግስታዊ ስርአቱ በኃይል እንዲፈርስና ህዝቡ በመንግስት ላይ ያለአግባብ አመኔታ እንዲያጣ የሚያደርጉ የወንጀል ተግባሮቻቸውን ገፍተው ቀጥሎበታል ብሏል። የትምህርት ሚኒስቴር መግለጫ ቀደም ብሎ ይዘረዘራቸውን የወንጀል ድርጊቶች ይፈጽማሉ ያላቸውን መጽሔቶችና ጋዜጦች ስም በመዘርዘር አሳታሚ ናቸው ተብለው በሚጠረጥሩ አካላት ላይ አቃቢ ህግ ክስ መመስረቱን ያስረዳል። ጃኖ፣ ሎሚ፣ አዲስ ጉዳይና እንቁ የሚባሉ መጽሄቶችን እንዲሁም አፍሮ ታይምስ የሚባለውን ጋዜጣ በሚያሳትሙ ተጠርጣሪ አሳታሚዎችና ድርጅቶች ላይ የሀገሪቱ ህግ በሚደነግገው መሰረት በአቃቢ ህግ የወንጀል ክስ እንደተመሰረተባቸው ገልጿል። መግለጫው አክሎም ይህ እርምጃ እንደሚቀጥልም አሳስበዋል። ስማቸው ከተዘረዘሩት የመጽሔት አዘጋጆች መካከል አንዳንዶቹን አግኝቼ ለማነጋገር ያደረግኩት ጥረት አልተሳካልኝም። የፍትህ ሚኒስቴር ስለወሰደው እርምጃ ህጋዊነት በተመለከተ የጠየኳቸው የህግ ባለሙያዎች እንዳሉኝ ከሆነ የእርምጃውን ህጋዊነት ወይንም ህገ ወጥነት ከወዲሁ መናገር ያስቸግራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ክቡራትና ክቡራን አድማጮች የምትከታተሉት በ131 አጭር ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ በአንድ ወቅታዊ አነጋጋሪ የበሽታ አይነት ምንነት ዙሪያ የተሰናዳ ልዩ ዝግጅት ነው። ይዞ የቀረበው የህመሙ አይነት ኢቦላ ነው። ሙያዊ ማብራሪያውን የሚሰጡን ዶክተር ዳውድ ሲራጅ በዚህ በዩናይትድ ስቴትስ በምስራቅ ካሮላይና ዩኒቨርሲቲ የሕክምና ትምህርት ቤት የተላላፊ በሽታዎች ሕክምና ክፍል ተባባሪ ፕሮፌሰር እና የፕሮግራም ዲሬክተር ናቸው። የመጀመሪያውን ክፍል እነው ዶክተር ዳውድ ሴራጅ ሰሞኑን በምዕራብ አፍሪካ ሀገሮች በስፋት እየታየና በዓለም ዙሪያ እያነጋገረ ያለ በሽታ ነው። ስለዚህ በሽታ ምንነት፣ ስለ ህመሙ መተላለፊያ መንገዶች፣ ሰዎች ሊያደርጓቸው ስለሚችሉ ጥንቃቄዎች አንዳንድ ጥያቄዎች እናነሳለን። በመጀመሪያ አጭር ውይይታችን ይሄ በሽታ ምን እንደሆነ እንመልከት። ዶክተር ዳውድ በቫይረስ የሚመጣው ይሄ በሽታ ምንድን ነው? በራሱ በቀላሉ ሰዎች እንዲረዱት ምን አይነት በሽታ ነው ኢቦላ የሚባለው ይህ በሽታ? አመሰግናለሁ፣ አሉላ ይህን እድል ስለሰጠኸኝ። ኢቦላ ቫይረስ ተላላፊ በሽታ ከሚባሉት ክፍል ውስጥ የሚገባ ሲሆን ብዙ ጊዜ ሙሉ ስሙ ኢቦላ ሄሞራጂክ ፊቨር ነው የሚባለው እና እነዚህ ሄሞራጂክ ፊቨር የሚባሉት በቫይረስ የሚመጡ ህመሞች ሆነው ከነዛ ውስጥ የሚካተት ህመም ነው። ኢቦላ ቫይረስ ሄሞራጂክ ፊቨር የተባሉበት ዋናው ምክንያት ምንድን ነው? በዚህ ክፍል ወይም ግሩፕ ልንለው እንችላለን፣ ውስጥ የተካተቱት ተላላፊ ህመሞች ኢቦላንም ጨምሮ ዋነኛ ምልክታቸው ትኩሳትና የደም መፍሰስ በተጠቃው በሽተኛ ላይ ስለሚታይባቸው ነው። እና እንዳልኩ ተላላፊ በሽታ ነው፣ በቫይረስ ነው የሚመጣው። ከምልክቶቹ ውስጥ ዋነኛዎቹ ትኩሳትና የደም መፍሰስ እንደ መንሰር ደም፣ ትውከትና ተቅማጥ ላይ ደም መኖር፣ ከውስጥ ደግሞ ወደ ሀንጎልም ሊሆን ይችላል፣ በተለያዩ የውስጥ አካላቶች የሚፈስ ደም መኖሩ ነው። ኢቦላ ቫይረስን ሄሞራጂክ ቪቨር ውስጥ እንዲመደብ ያደረገው መልካም ከተላላፊ በሽታ መፈረጁና ከሰው ወደ ሰው መተላለፉ አደገኛ መሆኑ ነው፣ አነጋጋሪ የሆነው ና ለመሆኑ እንዴት ነው ከአንድ ሰው ወደ ሌላ ሰው የሚተላለፈው? አው ኢቦላ ቫይረስ አሁን አንዱ ትልቁ ከተላላፊ ህሙኖች ውስጥ ስንፈርጅ ምንድን ነው ዋናው፣ ከሰው ሰው መተላለፍ መቻሉ ነው ትልቁ ነገር። የዚህ በሽታ አንዱ የመተላለፊያ ዋነኛው መንገድ ምንድነው? ነው ከሰውነት የሚወጡ ፈሳሾች የምንላቸው ደም ነው ዋነኛው። በደም መነካካት ማለት ነው። ግን ሌሎች ከሰውነት የሚወጡ ፈሳሾች ማለት እንደ እምባ ሊሆን ይችላል፣ ላቦት ሊሆን ይችላል፣ ምራቅን ይጨምራል፣ ምራቅም ሊሆን ይችላል። እንዲሁም እነዚህ ከሰውነት የሚወጡ ፈሳሾች ሁሉም ሽንትም፣ ምራቅም፣ ላብም፣ እምባም፣ ዋናኛው ግን ደምና በደም የተነካኩ የህክምና መሳሪያዎች ናቸው። ይህንን ህመም ሊያስተላልፉት የሚችሉት። እዚህ ላይ ማለት የምንችለው ተላላፊ ህመሞች ስንል በአጠቃላይ በትንፋሽ እና በአየር የሚተላለፉ ህመሞችም አሉ፣ እንደነሳምባ ነቀርሳና ኢንፍሉዌንዛ እንደምታውቀው። ይሄኛው ደግነቱ በዛ አይተላለፍም፣ ስለሆነ አንድ ደረጃ ወደ ታች የወረደ ነው ማለት ነው። መንካት አለበት አንድ ሰው። እነኚህ ፈሳሾች ወደ ሰውነቱ እንዲገቡ መግባት የሚችሉ ቀዳዳ ማግኘት አለበት። በትክክል ይሄኛው ነው ዋንኛውም በደንብ ኤንፈሳይዝ አድርገን አጠንክረን መናገር ያለብን፣ አንድ ሰው ታመመ ማለት ቀጥታ ዝም ብሎ ወደሚቀጥለው ከጎን ያለው ወይም ከእሱ ጋር ስለበላን ወይ ከእሱ ጋር ቁጭ ስላለን ይተላለፋል ማለት አይደለም። እነዚህ ፈሳሾች መነካካት መቻል አለባቸው። የሚያሳስበው ትልቁም ተላላፊነቱ ነው እና እርስዎ እንደ እንደገለጹት ደግሞ ያየነው ህመምተኛ ሁሉ ወይም በትንፋሽ እንደማይተላለፈው ሁሉ በእርግጥ ቀደም ብለው የገለጿቸው የሰውነት ፈሳሾች እንዴት አድርገው ወደ ሌላ ሰውነት ሊገቡ ይችላሉ የሚለው በጤናማ ቆዳ ጉዳት ያልደረሰበት ያልተላጠ፣ ያልተከፈተው የሰውነት ክፍል ምናልባትም የማይታይ ቀዳዳም የሚኖር ከሆነ የማይታይ ቁስል በዚህ መልኩ የሚያነሷቸው ነጥቦች ካሉ አዎ ዋናው ችግር ምንድን ነው? ተላላፊ ህመሞች፣ እነዚህ በመነካካት የሚተላለፉ ምንላቸው። ሰውነታችን እስከ ተንቀሳቀስንና በህይወት እስካለን ጊዜ በአይን ሁላ የማይተያዩ ማይክሮላሰሬሽንስ ምንላቸው፣ ወይም በአይን የማይተያዩ ጥቃቅን የተላላጡ ነገሮች በቆዳ ላይ መኖራቸው አይቀርም እና እነዚህ ቫይረሶች ደግሞ በጣም በጣም በጣም ትንሾች ናቸው። አይን አለመታየታቸው ብቻ አይደለም፣ ከዛም በአስር እና በመቶ እጥፍ ያነሱ ህዋሳቶች ስለሆኑ በነዚህ ጥቃቅን ቀዳዳዎች አልፎ ለመግባት ብዙ የሚያስቸግራቸው ነገር አይደለም። ለምሳሌ አሁን ሰው ሲያስታውቅ ከጎኑ ከነበርንና ከተረጨብን ትውከቱ ወይ ደግሞ ተቅማጥ ያለው በሽተኛ ከነበረና ልብሱን አንስተን ወደ አንድ ቦታ ስናንቀሳቀስ የሚኖረው ትናንሽ የመነካካት ነገር በቂ ሊሆን ይችላል። ለዚህም ነው የዚህ በሽታ ዋናው መከላከያ ይሄ በሽተኛ በተጠረጠረበት ቦታ ላይ የሚደረጉ ማንኛውም እንቅስቃሴዎች በሐኪምም ሊሆን ይችላል በቤተሰብም ሊሆን ይችላል በደንብ ኮንታክት ፕሪኮሽን የምንላቸው ወይም ደግሞ ለመነካካት መከላከያ ልብሶ ችና ና የተለያዩ መከላከያዎች አድርጎ መንቀሳቀስ የሚያስፈልገው። ሌላው ደግሞ ወደ ሕክምና ቦታ መውሰድ የታመመ ሰው ምክንያቱ ቤት ውስጥ ይሄንን ሁሉ ተቆጣጥሮ ስለማይቻል ሕክምና ቦታ ግን ስለዚህ ተብሎ ቦታዎች ስለሚቋቋሙ ይሄ ህመም የታየበት አገር ውስጥ እዛ ውስጥ ለብቻው አድርገው የሚገቡትም ሐኪሞች የታወቁ ናቸው። ቁጥራቸው ብዙ ሰው አይንቀሳቀስም። ልብሱም ስፔሻል አለ። የዓይንም የጸጉርም የጫማም መሸፈኛ ተደርጎ በደንብ እናው ይሄ ነገር ሳይታሰብ ነው የሚደረጉ እንቅስቃሴዎች አሉ። ሰውዬው ለምሳሌ አስታውኮ በእጁ አፉን ጠራርጎ አድርጎ የአልጋውን ብረት ሊይዝ ይችላል። ከዛ በኋላ ከለቀቀ በኋላ ሌላ ሰው መጥተው እሱን ቢይዘው ተገናኘ ማለት ነው እና ይህንን ሁሉ ማሰብ መቻል አለብን። ዶክተር ዳውድ እንግዲህ አሳሳቢነቱ መተላለፉ ነው ብለን አጽንዖት ሰጥተን በእርግጥ የሚተላለፍባቸውን መንገዶች ከማይተላለፍባቸው መንገዶች ለመለየት ሞክረናል። ከሰው በሰው መተላለፉ እድል የሚኖረውን ያህል የበሽታው ምልክቶች አሻሚነት አላቸውና ቀደም ብሎ የተጠቀሱት የበሽታ ምልክቶች በሌላም መሰል ቀላል በሽታዎች የመታየት እድል ስላላቸው እንዴት ማወቅ ይቻላል? በህክምና እስኪረጋገጥ ድረስ ከፍተኛ ጥንቃቄ መጠየቁ ያን አሳሳቢነት ከፍ ያደርገዋልና በምን መለየት ይቻላል በእርግጥ ኢቦላ መሆኑን? አዎ፣ በትክክል ምንድን ነው ይሄ ነገር ስንነጋገር፣ ህብረተሰቡን ማወቅና አላስፈላጊ የሆኑ ድንጋጤዎች እንዲያድሩበት አለማድረግ አንዱ ስራችን ነው። ይሄ ኢቦላ ቫይረስ መኖሩን በአንድ አገር ውስጥ እስካልተረጋገጠ ድረስ ይሄ ፍራቻ መኖር የለበት መጀመሪያ ነገር። ምክንያቱ ምልክቶቹ በብዙ ህመሞች እንዳልከው የሚታይ ህመም ምልክት ነው። ለዛ ነው። ለምሳሌ ሄሞራጂክ ፊቨርስ ተብለው በትልቅ ክፍል ውስጥ የገቡት ትኩሳቱ ብቻ ሳይሆን ኢቭን ደምም የሚያፈሱ ሌሎች ህመሞች አሉ። ነገር ግን ዋናው ምንድን ነው አንድ ሀገር ህመሙ መኖሩ ከታወቀና ከተረጋገጠ ከዛ በኋላ ማንኛውም በሽተኛ ትኩሳት የሚሆን ቅርጥማት፣ የተለያዩ ምልክቶች የተባሉት ሲታይበት፣ ሳያሳንሱ ሳያናንቁ፣ ቤት ውስጥ ከማቆየት ወዲያውኑ ወደ ተመደበው ሆስፒታል ወስዶ ይህንን ማጣራት መቻል ነው። የህመሙን ቁጥጥር በጣም የሚረዳው ላይቤሪያንም ይሁን ጊኒንም ይሁን ሴራሊኑን የከበዳቸው ይሄ ትልቁ ነገር ምንድን ነው ቤት ስለሚቆይና ኦልሬዲ ባይ ዘ ታይም ሆስፒታል ሲመጣ የተለከፉ በሽተኞች ቤት ውስጥ ቀርተው መኖራቸው ነው። ህመሙን በፍጹም ከቁጥጥር ውጭ እያደረገ ያስቸገራቸው እና ህመሞች፣ ለምሳሌ ማላሪያ ሊሆን ይችላል፣ ታይፎይድ ሊሆን ይችላል፣ እኛ አገር በጣም የተለመዱ ወባ፣ ኢቨን እንደ ኢንፍሉዌንዛ ፍሉ ጉንፋን ሲጀምር በቅርጥማት የጡንቻ ህመም፣ ትኩሳት ና ጉሮሮ እንደ መከንከን አይነት ነው፣ ምልክቱ ይሄ ኢቦላ ቫይረስ ምልክቶችም ናቸው፣ ራስ ምታት እንደዚህ እና ብዙ በህመሞች ስላሉ በእንደዚህ አይነት ምልክት ሊጀምሩ የሚችሉ በግምት መውሰዱ አሳሳች ሊሆን ይችላል። በትክክል ትክክለኛው የሚታወቀው ምልክቱ ህመሙ መኖር የተረጋገጠበት አገር ላይ ሲኖር ሆስፒታል ተወስዶ የደም ምርመራ አለ፣ ለዚህ ተብሎ የተሰራ እሱ መደረግ መቻል አለበት፣ እና እሱ ያረጋግጠዋል። አሉላ ምናልባት ለመጨመር ፈልገዋል። ነገር ምንድን ነው ይህ በሽታ ተላላፊ መሆኑ አንዱ ትልቁ ነገር ሆኖ ለዚህ በጣም ትልቅ ትኩረት እንዲሰጠው ያደረገው ሶስት ነገሮች ናቸው። አንደኛው መተላለፉ ነው። ሁለተኛው ተጠቁት በሽተኞች አብዛኞቹ እየሞቱ ነው ያሉት፣ ስሳ ፐርሰንት ነው አሁን በኛው ጊዜ በጠቅላላው ስናየው ይሄ የነበረ ህመም ስለሆነ እስከ ዘጠና ፐርሰንት ሊደርስ ይችላል። ማለት ዘጠኝ ከአስር የተጠቁት ይሞታሉ ማለት ነው። በዚህኛው ግን ጥሩነቱ ትንሽ ቀንሰዋል፣ ስልሳ በመቶ ነው ያለው። ሶስተኛው መድኃኒት አለመኖሩ ነው። እነነ ከተላላፊ በሽታ ጋር ይህንን ሶስት ነገሮች ሲኖሩ በትክክል የሚደረገው ያለው እንቅስቃሴና ማስጠንቀቂያዎች አስፈላጊ ናቸው ብሎ መግደምደም ይቻላል። መልካም፣ ሰፊ ነው ውይይቱ። ተከታታይ ውይይቶችና ቃለምልልሶች ይኖሩናል። ሌሎች የእርሶን የሙያ አጋሮችም ጨምረን እንወያያለን። ዶክተር ዳዊድ ሲራጅ በምስራቅ ካሮላይና ዩኒቨርሲቲ የተላላፊ በሽታዎች ክፍል ዲሬክተርና ተባባሪ ፕሮፌሰር መልሰን እንደምናገኘው ተስፋ አድርጋለሁ። ለዛሬው ለጊዜው አመሰግናለሁ። ዜር ይስጥልኝ። አመሰግናለሁ አሉላ። and do the a and do the answer. ት እና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት ለማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ ግን በመስክና ዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልስን እስክናገኛችሁ በቀጠሮ የምሽቱ አስተናጋጃችሁ አሉ አከበደ ፕሮግራሙን ከመራለን ደሳለኝ መኮንን ጋር በዚሁ ይሰናበታለሁ። መልካም ምሽት ከጃኖች ጋር ልተዋል።